መዝናኛ የሰለጠነበትና የተሰማራበት ሙያ የኤሌክትሪክ ምህንድስና ነው። ከእርሱ ጎን ለጎን ደግሞ ይገጥማል፣ ይጽፋል። ግጥሞቹንና አጫጭር ወጎቹን እያካተተበትን የመጀመሪያ መጽሐፉን በዚህ ዓመት ለህትመት አብቅቷል። ለህትመት የተዘጋጁ ሌሎች ያልታተሙ የሥነ ጽሑፍ ሥራዎችም አሉት። የኤሌክትሪክ መሐንዲሱና ጸሐፊ ዳዊት ግዛው የዛሬው የመዝናኛ ዝግጅታችን እንግዳ ነው። አብራችሁን ቆዩ። ትውልድና እድገቱ ሀረር ለሆነው ለዳዊት ግዛው ስነ ጽሁፍ የታመቀን ስሜት ማውጫ ማስተንፈሻ ነው። ዳዊት እንደሚለው ከስራው ጎን ለጎን ለሚያካሂደው የሥነ ጽሁፍ ስራ መሰረቱ የሀረሩ የልዑል ራስ መኮንን የመጀመሪያ ደረጃ ትምህርት ቤቱ ብራና የኪነ ጥበብ ማዕከል ነው። ከእርሱ የቀደሙት የማዕከሉ አባላት የሥነ ጽሁፍ ፍቅሩ ይበልጥ እንዲጨምርና ይበልጡን ወደ ዘርፉ እንዲሳብ ምክንያት ሆኑኝ ይላል። ለስነ ጽሁፍ የላቀ ፍቅር እንዳለው የሚናገረው ዳዊት የተማረው የኤሌክትሪክ ምህንድስና መሆኑና በዚሁም ሙያ መሰማራቱ ታዲያ ለምን የሚለውን ጥያቄ ማጫሩ አልቀረም። ዝንባሌው በጣም ከልጅነት አንስቶ የነበረ ከሆነ እንዴት ታዲያ ይህንን በትምህርት አላዳበርከውም? ለምንስ ወደ ሳይንሱ ወይም ወደ ምህንስናው ሄድክ? ብዙ ሰው የሚጠይቀኝ ፓርት ይሄ ነው። ልጅ እያለሁ እንደ ሌሎች ልጆች ትንሽ መጫወቻ አቃቃ ቤቶች ውስጥ እንደ ሌሎቹ ቤት የኔም ኖርማል ቤት ነች። ግን የኔ ቤት ለየት የሚያደርጋት ምን ነበረ? ትንንሽ የባትሪ ከባትሪ የተነቃቀለ ብርሃን ነበራት፣ አምፖል ገጥምባትና ማለት ነው። እዛ አንተ በቃ ከኮረንቲ ጋር የሆነ ነገር ይኖረሃል ብለው ነበረ የሚያስቡት። ኤሌክትሪካልነትን በጣም ውስጤ ወደዋለሁኝ። ግን እንደ ጊፍት አይደለም እሱ አብሮሽ የሚያድገው ነገር ነው በእውቀት በጊዜ ታይም በስሮ ኤክስፒሪንስ የሚመጡ ነገሮች ናቸው። ግን በውስጥሽ የምታሳድጊው ነገር ነው። ከፊሊንግ እና ከመተንፈሻ አንጻር ግን አርትን የሚያክል ነገር የለም። ልክ ውስጥሽ ይቆረቆርሻል። ካላወጣሹ ሰው ሰላሳ ጊዜ ቢገፋሽ እንኳን አንድ ቀን ቀዳዳ ፈልግሽ ታፈነጅዋለሽ። ብዙ ጊዜ ሙጫጭር ያለሁ ብዙ ጊዜ ለሰው ጽፍ ያለሁ ብዙ ጊዜም እንደዚሁ ወድቀዋል። ግን እኚህ ሁሉ ጊዜያቶች ስራ ጊዜያቶች ነበሩና ልክ ወደ ኦንሸስ ወደ ሆነ ቦታ ላይ ሲመጣ ሰብሰብ ተደርጎ ወደ ማሳተሙ መጣው እንጂ ሁለቱ እጅግ የተለያዩ ስትሪሞች ናቸው። ኤሌክትሪካ ሳይንሱ እና አርቱ። በሰዎችም ግራ የሚጋቡበት ጥያቄ ይህ ነው። የግጥም መድብልና የአጫጭር ወጎች መጽሐፍ አሳትመሃል። ርዕሱ ሰው ነው የሚለው። ሰው ያልከው ለምንድን ነው? ሰው እንግዲህ የተባለበት ዋናው ሀሳብ አሁን ላይ ያለን ችግር ሰው ስለሆነ ነው። በተለይ ከታሪክም ስንነሳ ሰው ነው ችግራችን፣ ሰው ነው። በሰው ነክ የመጡ ብሶቶች፣ ችግሮች፣ ነቀፌታዎች እንዳለ ጠዋቆርድ ስራዎች በሙሉ ስራቸው ጨለማ ሆኖ የቀረው በዚሁ በሰው ነው። ነገር ግን ይሄው ሰው ነው መፍትሄያችን፣ ሌላ አይደለም ይመጣለን። ስለዚህ ሰው የተባለበት ዋናው ሀሳቡም ይሄ ነው። የመግቢያ ሀሳቡም ሲኖር ሰው እንደ ሰውነቱ ይበራል፣ የህይወት መብራቱ ነው። እንደ ሰው ኖርናል። ነገር ግን እንደ ሰው ከኖርን ሰው የሚባለውን ሂማን ቢንግ ቢንግ አስ ሂማን መኖር መቻል አለብን። ፖዚቲቭ ሲሆኑ ይሄ ጨለማው ነገር ይብቃ ነው። ብዙ ጠባሳ አተረፈም። ብዙ ብዙ ዝቃይ ነው። ብዙ መከራ ኢትዮጵያን ታሪክ ብታዩ ጦርነት፣ ረብሻ፣ ብዙ ህይወት የጠፋበት ይህ ሁሉ ከጥቅም አንጻር ነው። ጥቅሙ ግን አሁን ላይ ይብቃ። አሁን በጋራ እንኖር፣ ለሰላም እንኖር፣ ለለውጥ እንኖር። አዲስ የሆነ ነገር እንተንፍስ። እስቲ ይሄ በሽታ ይብቃ ነው በሽታው እዚህ ያደረሰ እዚህ በታት ነው። ከፋፍሎ አስቀመጠን። እንደ መረብ ሁላችንም ወደ አንድ ሀሳብ ከመጣን ብዙ ነገሮችን እናስቀራለን የሚል እንድምታ ያለው በሰውና በሰውኛ ላይ ብቻ የተጻፈ መጽሐፍ ነው። ይህን መልእክትህን የሚያስተላልፉልህ የትኛዎቹ ግጥሞች ወይም ጽሁፎች ናቸው? በዚህ መጽሐፍ ውስጥ በሁለትና በሶስት ወይ ደግሞ በአራት ስንኝ የተደረደሩ ግጥሞች ይበዙታል። መጽሐፉ በዋናነት ከዚህ ሁሉ የሚገልጸው ኢትዮጵያ የሚል ባለ ሁለት መስመር ግጥም አለ። የህይወት ትርፋቱ ምጽዋት መለመኛ ስሜት ሜዳ ወጡ ምልክ ብቻ ለኛ ስሜት ነው። ይሄ አሁን የምታስበውን መልእክት በትክክል ያስተላልፍ ብልኛል ብለ ታምናለህ? ባለ ሁለት መስመር ግጥም እርግጥ፣ ወደዚያ ከመጣን አሁን ወዳሉት ግጥሞችን ግባ እያልሺ ነው። በዚያ ዙርና ያላልኩኝ። አሁን ይህቺ ሁለት መስመር የያዘችው መልእክት ምንድን ነው? በፊት በፊት የሚጻፉ አይነት ግጥሞች ናቸው። አሁን ስለ ቀሩ ረጅም አይነት ግጥሞች እርግጥ ይጻፋሉ አሁን ላይ፣ በደንብ አተት አይበዛባቸው እጥር ምጥን ባለመልኩ የሚጻፈው አይነት ያንን ወግ ነው እኔ የመረጥኩት ያንን አጻጻፍ ስታይል ስለተከተልኩት ለዛ ነው። አብዛኛው ሰው ከበድ ያለ ነው ምናል በዚህኛው ዘመን አይነት አጻጻፍ ብትጽፈው ያሉኛሉ። የህይወት ትርፋቱ መጽዋት መለመኛ ስሜት ሜዳ ወጥቶ መልክ ብቻ ለኛ የሚለው በፊት ኢትዮጵያ የሚለው ስም ጠንካራ ነበረ። ኢትዮጵያ የሚለው ስም አቅም ነበረው። ኢትዮጵያ መሬቱ አይደለም ወይ አባይ ወይ የሚታዩ ወንዛ ወንዞቿ ተራሮቹ አይደለም፣ ሰው ነው አቅም እንዲኖር ያደረገው። ትውልዱ ነበረ፣ ኔሽን ነበረ። ያን ጊዜ ከፋም ለማም የሚታወቅ የሚጠራ ነበረ። አድዋም መጥቀስ ይቻላል። ብዙ ነገር መነሻ ነጥብ የሚሆንን እሱም መጥቀስ ይቻላል። ይህ መልካችን ነበረ። ድሀ ብንሆንም እንኳን ቫሊዩ ነበረን። ድሀ ብንሆንም እንኳን ፍቅር ነበረን፣ ለዛውም የሚያስቀና ፍቅር ነበር። ድሃ ብንሆንም ግን ጠንካራ ትስስር ነበር። ስለማንላቀቅ ነበር እኮ ሌሎች አፍሪካ ሀገሮችን ሲያርበደብድ የነበረው የነጮች እንቅስቃሴ እኛ ሀገር ላይ መጥቶ መስራት ያልቻለው ይህ በዓለም ደረጃ ያሳወቃት ኢትዮጵያ ማለት ክቡር ነው ኢትዮጵያ ማለት የሚገርም ነገር ነው ብለው እስኪደነቁና እስኪቀመጡ ያደረጋቸው ነበር። ነገር ግን በጊዜ ሂደት ይህ ነገር ሲቀንስ እናየዋለን። እየወጣ እየወጣ ሲሄድ እናየዋለን። እና እየወጣ ሲሄድ ላይ ባለው ሀሳብ ላይ የተጻፈ ግጥም ነው። የህይወት ትርፋታችን ምጽዋት መለመን ሆነ ልመና ሆነ ገሃድ ወጣ ሁሉ ነገራችን። አንድ የቀረችን ነገር ምንድነች? የትላንትና መልክ አሁን ላይ መልካችን ዥንጉርጉር ነው። አንድ መልክ የለንም የትላንትና መልክ ነው የምንመካበት። ስለ ትላንትና ነው የምናወረው። አዲስ ታሪክ የለን። ስለዚህ ታሪክ እንፍጠር፣ ስለ ታሪክ አናውራ። ምክንያቱም ታሪክ የሠሩት አርፈዋል፣ ሄደዋል፣ ተሻግረዋል፣ ከምድር በታች ኖረዋል። ነገር ግን ስማቸውን እየዘከረን እኖራል። ስማቸውን እያነሳን እንንቀሳቀሳለን። በእነሱ ስም ይብቃል፣ ታሪክ እንስራ የሚል ሀሳብ ያለው ግጥም ነው ሰው በተሰኘውና ወደ ሰባ ሁለት የሚሆኑ ግጥሞችንና አራት ወጎችን በያዘው ባለ አንድ መቶ አምስት ገጹ የዳዊት ግዛው መጽሐፍ ኢትዮጵያ እንደተባለው ግጥም ሁሉ ሌሎችም ሰውና ሰውነት ላይ ያተኮሩ ግጥሞችም አሉ። ከመካከላቸው አንዱ ፍሬ አልባ ማገዶ የሚል ርዕስ የሰጠው ግጥሙ ነው። እናደርገው ነገር በሙሉ ዋጋ የሚያስገኝ ካልሆነ መጨረሻችን ፍሬ አልባ ነው የሚሆነው። ፍሬ ላለው ነገር እንንቀሳቀስ፣ ሰውን አንከተል የራሳችን ይበቃናል። ሰው በጨለማ መንገድ ከሄደ ጨለማን ነው የምኖር፣ ሰው ጨለማውን ነው የምንደቅመው። ስለዚህ የራሳችን የሆነውን ንጹህን ነገር እናውጣውና ሰውን አንከተል ራሳችንን እኔ የሚል ሀሳብ ያለው ግጥም ነው። ሲላም በበልሽ ሕይወትን ስፈልግ ከዚህ እዚያ ማዶ የሚያልቅ መስሎኝ ተመሶ ተንዶ ጉልበቴ እንዳረግኩት ለእሳት ማገዶ አላወቅኩም ነበር ሕይወት ያለ እኔ እንደሚሆን ባዶ ሮጥ የነበረው ሰው ጋር ይገኝ ብዬ የሰው ኋላም ፊቴ ሆኖኝ ተከትዬ ይኸው ሆኝ የቀረው ፊት መሳይት አንዲት ፍሬጂ ብዙ ክምር ጥዬ። ከሰው የምንወስዱ አንዲት ነገር ይሆናል። ነገር ግን ዘጠና ዘጠኝ የሆነውን የራሳችንን ጥለን ነው የሰውን እየተከተልን ያለን። ስለዚህ ይሄ ነገር ይብቃና የራሳችንን የሚል ሀሳብ ያለው ነው። ዳዊት፣ ይሄ የመጀመሪያ የግጥም መድብል ና የአጫጭር ወጎች መጽሐፍ የህትመት ዋጋ ከፍተኛ በሆነበት ጊዜ ነው እና የታተመው፣ እንዴት ተሳካል? እንግዲህ ብዙዎችን የሚያሸሽ ወቅት ላይ ያለን ይመስለኛል። የህትመት ነገር አይነሳ ነው የሚለው ብዙ ኢትዮጵያ ውስጥ ያለ ሰው ና ለአንተ እንዴት ነበረ? ማሳተሚያው ዋጋ በጣም አስነጣሽ ነው ሳይሆን አስለቃሽ ነው። ብዙዎችም የሚርቁት ለዛ ነው። አርቱም ማያድገውም ለዛ ነው። ማተሚያ ቤቶቹ ለትርፍ የተቋቋሙ ድርጅቶች ናቸው እንጂ ለጋሽ ወይ ደግሞ በጎ አድራጎት ድርጅቶች አይደሉ እንደዚህ አይነትም ቦታ የለም ወይ ደግሞ መንግስት ያስቀመጠውም አካልም የለም ደራሲያን ማህበር ለራሱ ራሱን ችሎም እየተንቀሳቀሰም አይደለም በዚህ ጉዳይ ላይ ይህ ብዙዎችንም ከመስመር እያስወጣ እንደሆነ አምናለሁ በራሴም ስለማቅም እኔ እንግዲህ እንደ ማንኛውም ሰው ተበድሬ ተለክቼ ያሳተምኩት ነው ከዚህ በፊት አዲስ እንደመሆኔ አምስት ሺህ ስድስት ሺህ ምናምን ብያስብ የነበርና እና ይሄ ማተሚያ ቤት የነገሩኝ ዋጋ መጀመሪያ ምንም እንዳልጠይቅ ነው ያደርጉኝ። ከዛ በኋላ በቃ ይሄ ነገር ይቅርብኝ ሌላ ጊዜ ያሳተመዋለው ገንዘብ አጠራቅሚ ያሰብኩኝና፣ ከዛ ይሄ አልካጌ ጭሱም አዲስ ስለነበረ በተወሰነ መልኩ እኔ ይረዳሃለሁ አንተ ውስጥህ ያለውን ነገር አውጣው። መጽሐፉም ብዙ ጊዜ አንብቦት ነበርና ዳይትፍናት ይህንን እኔ ፋይናንስ በተወሰነ መልኩ አግዘሃለሁ፣ ከብዙ አልጫነህም። አማርኛው ደስ ይላል፣ አስተላለፈው መልዕክትም ጥሩ ነው እና ይህን ነገር አውጣው። የመጀመሪያ ልጅህን ው እኔ ደግሞ የመጀመሪያ ልጅህን የምትወልድበት ማተሚያ ቤት ሆነ ልካጌት የሚባለው ማተሚያ ቤት እንዲታተም በቃ ማለት ነው። እንዳልሽ ከባድ ነው፣ በጣም በጣም ከባድ ነው። አሁንስ እንደው በዚህ የምትቀጥል ይመስልሃል? እውነት ለመናገር ከአሁን በኋላ ግጥም ማሳት ሀሳቡ የለኝ። ቢኖረኝም ቁጭ ነው የማደርገው ወይ እንዲሁ በወረቀት የተጻፉ አይነት አድርጌ እንዲሁ ወዳጅ ዘመዶችን እንዲሁ አስገሰችበት ካልሆነ በስተቀር መተንፈሻ የሆነች ካልሆነ በስተቀር በግጥም ማንኛውም የህትመት ስራዎች በጣም አዳጋችና አስቸጋሪ ናቸው። አሁን ባለው ሆኖ፣ በዋጋው ምክንያት ማለት ነው። በማሳተሚያው ምክንያት፣ በዋጋው ምክንያት በዋጋው ምክንያት ሰው በተሰኘው መጽሐፍ ውስጥ ከተካተቱት ግጥሞች በተለየ ምክንያት ነው የገጠምኩት ብለህ እንደው ለየት ያለ ቦታ የምትሰጠው ግጥም አለ አንዳለች አፈንጋጭ ግጥም አለች ከመሀል ማረሻ ነጥብ አድርጌ ያስቀመጥኳት ውበትን ብቻ የምትገልፍ የንጋት ውበትን ፍለጋ ይላል በድቅድቅ ጨለማ ጎህ ባልቀደደበት መልጄ ልነሳ ጥበት በተኛ

አሁንም ሆነ በፊት የሚጽፈው ለገንዘብ ሳይሆን የሥነ ጽሑፍ ጥሙን ለማርካት መሆኑን የሚናገረው ዳዊት ከአሁን በኋላ የግጥም መጽሐፍ ማሳተም አያስብም። ተጽፈው የተቀመጡ ድርሰቶቹን ግን በቅርቡ የማሳተም እቅድ አለው። ለዳዊት መልካሙን ሁሉ እየተመኘው በዚሁ የምሰናበታችሁ ሂሩት መለሰ ነኝ። ደህና ቆዩኝ።